ኮሮና ቫይረስን ለመቆጣጠር በአካል ከመራራቅ ጀምሮ እቤት ውስጥ መዋል ግዴታ እየሆነ መጥቷል። ይህም ታዲያ በተለየ መልኩ የስነ ልቦና ዝግጅት የሚጠይቅ ሲሆን በተለያዩ የዓለም ክፍሎች ያሉ ሰዎች ለጭንቀት፣ ለፍርሃትና ለአይምሮ ጤና እክሎች እየተጋለጡ እንደሚገኝ እየተነገረ ነው። ወይዘሮ ዛሐራ ለገሰ የስነ ልቦና ሐኪምና አማካሪ ናት። በዚህ ወቅት ሰዎች እቤታቸው ሲውሉ ሁለት አይነት ችግሮች ሊያጓጥሟቸው ይችላሉ ትላለች። ሁለት አይነት ነገር ነው የሚታየው። አንደኛው ራሱ ይሄ ኮሮና ቫይረሱ መምጣቱ ራሱ ትልቅ ጭንቀት ነው፣ ሁላችንም በሁሉም ሀገር ላይ የሚታየው ነገር ነው። ሁለተኛ ላይ ደግሞ የሚታየው ምንድን ነው? አንደርላይኒንግ ካውዝ የምንለው ነገሮች አሉ። ኦልሬዲ በተለያየ ችግር በአእምሮና በልቦና ላይ ያሉ ሰዎች ወይ ከትራማ ጋ ይሆናል ከተለያየ ዲፕሬሽን ወይ ኤንግዛይቲ እንዲህ አይነት በሽታ ያላቸው ሰዎች አሉ። እንደዚህ የአእምሮ በሽታዎች ላይ የምንላቸው ቤት ውስጥ ችግር ካለ፣ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አእምሮ በሽታ ካለ፣ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆኑ እናቶች ላይ ምግብ የምትሰራው እሷ ናት፣ ቤቱን የምትጠርገው እሷ ናት፣ ልጆችን የምታስጠምቀው እሷ ናት። እየደከማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንስቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ይሄ ነገር ትልቅ አደጋ ነው፣ እየደረሰብን ነው ብለው አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ብሎ ቲቪን ያያል ማለት ነው። ያለው ጣና ወሳላን የሚለው ቤቶች ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል። ከአምቦ ጋር ከተያዘን ማለት ነው አሁን ቤት ውስጥ ተቀመጡ ስለተባለ፣ እሱ ራሱ ደግሞ ሌላ ችግር የሚያመጣው ምንድን ነው? የህፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባልና ሚስት ቶሎ ሊናደዱ ይችላሉ። ምክንያቱም ብዙ ጊዜ የተለመደ ትምህርት ቤት ነው ያሉት፣ ሰው ደግሞ ትላልቅ ሰው ደግሞ ስራ ሄዶ ነው የሚመጣው። ስለዚህ አሁን አንድ ላይ ነው ያሉት እና ይሄ ነገር አልተለመደም። ትልቁ ፈተና ነው ይሄ ቤተሰብ። ምክንያቱም አራት አንድ ላይ ነው ያሉት መውጣት አይችሉም። ስለዚህ አንደኛው ከጫናው ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት፣ ምክንያቱም አንድ ላይ ነው ያሉት ወጣ ብለው የተለመደ ነገር ሊያደርጉ ይችላሉ ነው ወይ እሷ እናቷ ቤት ሄዳለች፣ ወይ ጓደኞች ጋር ሄዳለች፣ እሱ ጓደኛ ጋር ሄዳል የተለያየ ነገሮች ላይ እሱ ስላለ አሁን ትልቁ ፈተና ነው። ዛሀራ በአሁን ሰዓት ሰዎች እራሳቸውን ከፍርሃት ነጻ አድርገው በመፍትሄዎች ላይ በማተኮር መንፈሳዊ በመሆን ባላቸው ነገር እርስ በርስ በመተጋገዝ እንዲሁም ይህ ሁናቴ ጊዜያዊ መሆኑን በመረዳት የስነ ልቦና ጤንነትን መጠበቅ እንደሚቻል ታስረዳለች። አንድ ሰው ብቻ አይደለም ይሄ ነገር ችግር ያለው ሁሉም ላይ ስለሆነ፣ እኔ መጥፎ ሰው ስለሆንኩኝ፣ እኔ እንዲህ ስለሆንኩኝ፣ እኔ የደረሰብኝ የሚባል ነገር የለም። ምክንያቱም ሁሉም ላይ እየደረሰ ነው። ትልቁ ነገር ምንድነው? ኮንትሮል ማድረግ የምትችሉን ነገር ማሰብ። ያ ማለት ምንድነው? በቃ ዛሬ ቀኑ እንደምን ብዬ አድራለሁ ብሎ ማሰብ ነው። ፍርሃት አለ በቃ አሁን ምንድን ነው አለ ብሎ ማወቅ። አንዳንዴ ፕሮሰሱን ነው ምንፈራው። ሲደርሰን በቃ ሆነ ነው ምንድ አደለም። ይሄ ነገር ሀገራችን ገብቷል ኦኬ በቃ እና ምንድን ነው ማድረግ ያለብኝ? ይሄኔ፣ ይሄኔ ነገር ማድረግ አለብኝ ብሎ ከራሱ ጋራ መወያየትና መቀበል። ስለዚህ ቀን እንደዚህ መታተብ አለብኝ፣ ቤቴን እንደዛ ማድረግ አለብኝ ብለሽ ወደ ፕሮግራም መግባት ማድረግ ያለብሽን ነገር ካረክሽን ፍርሃቱ እየለቀቀሽ ነው የሚመጣው፣ ምክንያቱም እኔ በቻልኩት ነገር እያረጉኖት ያለሽ። አሁን ወደ አምላክ ነገር የሚነገረው ምናል አይደለ ይሄ ስፒሪቹዋሊቲ በጣም ኮምፖነንት ውስጥ በፍሪ ደግሞ ኢትዮጵያ በጣም በሁሉም ሃይማኖት ላይ በጣም የምናተኩርነን በጣም የምናከብርነን። ስለዚህ ይሄ ነገር የሚጠቅም ይመስለኛል። ተመስገን ይሄ ይሄ ነገር አለኝ ባለን ነገር መመስገን። ምክንያቱም ትልቁ ነገር ጭንቅላታችንን አፕሊፍት ማድረግ እንዳለ። አንዳንዴ ሰው ካልጋው ራሱ እኮ ይመሳም በጭንቀት ብቻ ማለት ይሄ ኢሚኒቲ እየተባለ ነው አሁን ብዙ ጊዜ ካየሽ የኢሚኒቲያችንን መጠንከር አለበት እየተባለ ነው። እሱ ትልቁ የኢሞሽናል አስፔክቱም አለ የአእምሮም የልቦናም ጉዳይ ያለው ከአካላዊ ሌላ ማለት ነው አሁን ያለው ሰው በውቀት ይሆናል ወይም በሀብትነት ይሆናል ያለው ነገር ማከፋፈል ዳት የራሱ ደግሞ ይጠቅማል ይመስለኛል። ከዛ በኋላ በተቻለ መጠን ወደ ኖርማል ላይፍ መግባት ያ ማለት ቢዚ መሆን፣ የተለያየ ነገር ቤት ውስጥ ሆኖ መስራት ይሆናል፣ ህጻናቶችን ቢዚ ማድረግ ይሆናል፣ የተለያየ ንቃቃ እንዲጫወቱ ምን እንዲያደርጉ ማድረግ ወደዛ መግባት ይመስለኛል። እሱ ካረግሽ ጭንቅላትሽ ቁጭ ስላላለ ፍርሃቱም እየለቀቀ ይመጣል። ትንሽ ስፖርት መስራት ጥሩ ነው። ጤናን፣ ሰውነትን ማንቀሳቀስ ጥሩ ነው እና ፕሮግራም ማድረግ ቁጭ ብሎ ቴሌቪዥን ማየት ወይ መጠጣት ወይ ምናምን ነገር አይጠቅምም። የመንፈሳዊ ጉዳዮች ላይ ሃይማኖት ላይ በተቻለ መጠን መስገ ማለት መጸለ ይሆናል፣ ከቤተሰብ ጋር ቁጭ ብሎ መወያየት ይሆናል። ይሄ ነገር ሊያጠናክረን ይችላል። የስነ ልቦና ሐኪሟ ዘሃራ ሰዎች መፍትሄው ላይ በማተኮር ከተገቢውና ከታማኝ የመረጃ ምንጮች ብቻ የሚያገኟቸውን መረጃዎች እንደ ሐኪም ትዕዛዝ ቆጥሮ በመተግበር እንዲሁም ደግሞ በማህበራዊ ሚዲያ ላይ የሚያጠፉትን ጊዜ በመቀነስ ይህን አስቸጋሪ ወቅት ማለፍ እንደሚችሉ ታሳስባለች። ለአሜሪካ ድምጽ ሬዲዮ አይደን ገረመው፣ ዋሽንግተን ዲሲ።